ሳይንስና ሕብረተሰብ ከሴኔጋል መዲና ዳካር በደቡብ ምስራቅ አቅጣጫ 250 ኪሎ ሜትር ርቀት ላይ ሲኪሎ የተሰኘች አነስተኛ መንደር ትገኛለች። መኖሪያቸውን በጎጆዎች ውስጥ ያደረጉትን የመንደሪቷን ነዋሪዎች የአንድ ቤተሰብ አባላት መሆና ለመሆናቸው ለመለየት እምብዛም አይከብድም። በመንደሪቷ እዚህም እዚያም እጅብ ብለው የተኮለኮሉ ጎጆዎች በአንድ ቤተሰብ ጥላ ስር ያሉትን የሚያመለክቱ ናቸው። ጎጆዎቹ ብዙ ቢመስሉም የመንደሪቷ ነዋሪዎች ቁጥር አንድ ሺ እንኳን አይሞላም። እነርሱን እንዲያስተዳድሩ በሰፈር ሹምነት የተመረጡት ደግሞ አሊዮን ዴጄባይ ይባላሉ። አሊዮን እንደ መንደሪቷ ነዋሪዎች ሁሉ አርሶ አደር ናቸው። ለውዝና ማሽላ ያመርታሉ። በሴኔጋል እንዳሉ አብዛኞቹ ገበሬዎች ሁሉ የዝናቡ ወቅት የሚጀምርበትን ቀን ያለመታከት ይጠብቃሉ። በአካባቢያቸው ያለው የአየር ሁኔታ ሳይታሰብ ወደ መቅሰፍትነት ሊቀየር እንደሚችል ይናገራሉ። የአየር ሁኔታው መጥፎ እድላችን ነው። እህል በምታመርትበት ወቅት ትክክለኛው መረጃ ከሌለህ የምታርሰው በእውር ድንብር ነው ማለት ነው። እኔ እንደሚታየኝ ለአርሶ አደሮች በጣም ጠቃሚው ነገር የአየር ንብረትን የተመለከተ መረጃ ነው። በሴኔጋል በአብዛኛው የሚመረተው ምርት በዝናብ ላይ ጥገኛ በመሆኑ የሀገሪቱን የግብርና ዘርፍ ለአየር ንብረት ለውጥ ተጋላጭ አድርጎታል። መቼ እንደሚዘንብ ማወቅ በሰብል ምርትና ስብሰባ ወቅት ያለውን አደጋ ለመቀነስ ቁልፍ ያደርገዋል። በተለምዶ የሴኔጋል አርሶ አደሮች የአየር ሁኔታውን ለመገመት ባህላዊ እውቀቶቻቸውን ይጠቀማሉ። ይህ ከትውልድ ወደ ትውልድ ሲተላለፍ የመጣው እውቀት በአየር ሁኔታ ጠቋሚ ነገሮች ላይ ይመረኮዛል። የ33 ዓመቷ አርሶ አደር ማሪያማ ኬታ ስለ ሀገሬው ባህል ታስረዳለች። በእኛ ባህል ወፎች ሲዘምሩ ወይም የባኦባብ ዛፍ ቅጠል ማውጣት ሲጀምር ያኔ ዝናብ በቅርቡ መዝነብ እንደሚጀምር እናውቃለን ትላለች ማርያማ። እነዚህን ጠቋሚ ምልክቶችና ትውፊቶች የተማሩት ከቀደምት አባቶቻቸው እንደሆነ ትናገራለች ማርያማ። አሁን በሰፈሯ መግቢያ ላይ ያለው የባኦባብ ዛፍ ቅጠሎቹ ማቆጥቆጥ ሲጀምሩ ተመልክታ ዝናብ እንደሚከተል መተንበያ ቁማለች። ሁኔታዎች ሁሉ እንደ ቀድሞ አይደሉም። በርካታ ነገር ተለውጧል። ቀደም ሲል ብዙ ዝናብ እናገኝ ነበር፣ በርካታ ዛፎችም ነበሩ። አሁን ግን ያለው ውሃ ትንሽ ነው፣ ብዙ አይዘንብም። አርሶ አደሮች ያለውን ትንሽ ውሃ ተጠቅመው ለማምረት ተገደዋል። በማርያማ መንደር ሲኬሎ ዝናብ ከምንጊዜውም በበለጠ ውድ ነገር ሆኗል። የመንደሮቿ ሰዎች በተለወጠው የአየር ሁኔታ ተስፋ በቆረጡበት ወቅት ተስፋቸውን ከሚያድስ ቴክኖሎጂ ጋር ተዋውቀዋል። የቴክኖሎጂው ባለቤት የሴኔጋል ብሔራዊ የሲቪል አቪሽን ና ሜትሮሎጂ ድርጅት ነው። ድርጅቱ የአየር ንብረት ለውጥ ከአገልግሎት ውጭ ያደረጋቸውን ባህላዊ የአየር ሁኔታ ጠቋሚዎችን የተካ ቴክኖሎጂ አምጥቶላቸዋል። መቀመጫውን በመዲናይቱ ዳካር ያደረገው የሜትሮሎጂ ድርጅቱ በሳተላይት ና ከራሱ ጣቢያዎች የሰበሰባቸውን የአየር ሁኔታዎችን የሚያመለክቱ መረጃዎች አቀናብሮ ለአርሶ አደሮቹ በተንቀሳቃሽ ስልኮቻቸው ይልክላቸዋል። ሲኬሎ ይህንን የድርጅቱን የአጭር የጽሑፍ መልእክት አገልግሎት መጠቀም የጀመረችው የዛሬ ሰባት ዓመት ግድም ነው። በዚህም በሴኔጋል ካሉ መንደሮች የመጀመሪያዋ ሆናለች። አርሶ አደሯ ማሪያማ አገልግሎቱን ከሚጠቀሙት መካከል ናት። 98 ከመቶ ትክክል ነው። መልእክቶቹ ከበጋው ወቅት በስተቀር በማንኛውም ጊዜ ሊመጡ ይችላሉ። መልእክቶቹ ሲመጡ እንደሚከተለው ሊነበቡ ይችላሉ። ትንበያ በካፋሪን አካባቢ በሁለት ሰዓት ውስጥ ዝናብ ሊዘንብ ይችላል። እንደዚህ ነው መልእክቶቹን የምናገኘው። ማርያማ አጭር የጽሑፍ መልእክት ትንበያዎችን ማግኘት ከጀመረች በኋላ በግብርና ምርቷ ላይ ለውጥ መምጣቱን ትናገራለች። መረጃውን እየተጠቀመች የምታርሰው የለውዝ እርሻዋ በሌላ ቦታ ካለው ማሰዋ በአንድ ነጥብ አምስት ቶን በበለጠ ምርት አስገኝቶላታል። በሴኔጋል ዛሬ የአየር ንብረት ለውጥን ለመቋቋም ምርጥ ዘርና ማዳበሪያን ከመጠቀም ቀጥሎ ተራ ተንቀሳቃሽ ስልኮች ወሳኝ መሳሪያዎች ሆነዋል። በእነዚህ ታግዞ የሚመጣ የተሻለ ምርት ለሀገሪቱ የምግብ ዋስትና መረጋገጥ ትልቅ አስተዋጽኦ አለው። የሀገሪቱ የግብርና ባለሙያዎች እንደሚገምቱት በጎርጎሮሳዊ 2050 በሴኔጋል የለውዝ ምርት ከ5 እስከ 25 በመቶ ይቀንሳል። በሴኔጋል የአየር ንብረት ለውጥ ተጽዕኖ ማስከተል ከጀመረ መቆየቱን የብሔራዊ ሜትሮሎጂ ድርጅቱ መረጃዎች ያሳያሉ። በድርጅቱ የአየር ንብረት ተመራማሪ የሆኑት ኦስማኔ ንዴ ባለፉት አስር ዓመታት በሳህል አካባቢ የተመዘገበው የዝናብ መጠን ከምንጊዜውም አነስተኛ እንደነበር ያስረዳሉ። እንደ ሴኔጋል ሁሉ የምስራቅ አፍሪካዋ ኡጋንዳም የአየር ንብረት ለውጥን ዳፋ ከቀመሱ ሀገራት መካከል አንዷ ነች። ለሀገሪቱ ሁነኛ የውጭ ምንዛሬ ምንጭ የሆነው የቡና ንግዷ የከባቢ አየር ለውጡ ተጠቂ ሆኗል። በአፍሪካ ኢትዮጵያን ተከትላ ሁለተኛዋ ከፍተኛ ቡና ላኪ ሀገር የሆነችው ኡጋንዳ የቡና ማሳዎቿ በአየር ንብረት ለውጥና ድርቅ ተጎድተዋል። የብሪታንያው የግብረሰናይ ድርጅት ኦክስፋም መረጃ እንደሚያመለክተው አምስት ሚሊየን የሀገሪቱ ዜጎች ኑሯቸው ከቡና ምርት ጋር የተቆራኘ ነው። በኡጋንዳ በአየር ንብረት ለውጥ ምክንያት የተከሰተው የዝናብ እጥረት የቡና አምራቾችን ብቻ ሳይሆን ሀገሬው ለምግብነት የሚጠቀምባቸውን ሰብሎች የሚያመርቱ አርሶ አደሮችንም ተፈታትኗል። ሪቻርድ ሞይንጎ በቆሎ አምራች ነው። ቀደም ሲል ለስምንት ወራት ዝናብ እናገኝ ነበር፣ አሁን ግን ወደ ሶስት ወራት ወርዷል። ኡጋንዳ የአየር ንብረት ለውጥ በአርሶ አደሮቿ ላይ ያሳደረውን ተጽዕኖ ተመልክታ ዝም አላለችም። ይልቅስ እንደ ምዕራብ አፍሪካዋ ሴኔጋል መፍትሄ አበጅታለች። ሀገሪቱ ከሳተላይት የሚገኙ ግብርና ነክ መረጃዎች ለአርሶ አደሮች በሚገባ መልኩ ተጠናቅረው የሚቀርቡበት ፕሮጀክት ዘርግታለች። በዚህ ፕሮጀክት ስር ሙየንጎን ጨምሮ 350 ሺህ አርሶ አደሮች ታቅፈዋል። ፕሮጀክቱ የሙቀት፣ እርጥበትና የፀሐይ ብርሃን የቆይታ ጊዜን ለሦስት ዓመታት ያህል እየተከታተለ የመተንተን ዓላማን አንግቦ ስራ የጀመረ ነው። ለፕሮጀክቱ በግብዓትነት የሚያገለግሉ መረጃዎችን ለመሰብሰብ የኡጋንዳ የግብርና ቴክኒክና ገጠር ትብብር ማዕከል ሰራተኛ ወደ ሙየንጎ ማሳብቅ ብለው ነበር። ሰራተኛው ማሳው የሚገኝበትን ትክክለኛ ቦታና ሌሎችም መረጃዎች ከሰበሰቡ በኋላ መቀመጫውን በመዲናይቱ ካምፓላ ወዳደረገው የፕሮጀክቱ ዋና ጽህፈት ቤት ይልካሉ። እንደዚህ ከየቦታው የተጠናቀረው መረጃ የሚቀበሉት የፕሮጀክቱ ሰራተኞች የአካባቢውን የአየር ሁኔታ መረጃን ለመገምገምና ለመተንተን ይጠቀሙበታል። ጄራልድ ኦቲም የፕሮጀክቱ የኢንፎርሜሽንና ኮሚዩኒኬሽን ባለሙያ ነው። ይህ ጥሬ መረጃ ለአርሶ አደሮች ውስብስብና ለመጠቀምም ከባድ ነው። ስለዚህ እኛ ከእርሻ ባለሙያዎች ጋር በመሆን ይህን መረጃ ለአርሶ አደሩ በሚስማማ መልኩ በጽሁፍ አዘጋጅተን በተንቀሳቃሽ ስልኮቻቸው እንልካለን። ለቴክኖሎጂ ፍቅር ያላቸው ወጣት ባለሙያዎች ይህንን የአሰራር ሂደት በማሳቸው ላሉ አርሶ አደሮች ያስረዷቸዋል። ካሮል ካኮዛ 45 ሚሊዮን ዩሮ ያስወጣው የዚህ ፕሮጀክት ስራ አስኪያጅ ናቸው። ይህ ፕሮጀክት ቴክኖሎጂን ያማከለ መሆኑ በርካታ ወጣቶች ወደ እርሱ እንዲሳቡ አድርጓል። ምክንያቱም ወጣቶች ቴክኖሎጂ ይወዳሉ፣ ፕሮጀክቱ ደግሞ ተንቀሳቃሽ ስልክና የመልእክት ልውውጦችን የሚጠቅም ቴክኖሎጂ አለው። ይህ ለእነርሱ ሁነኛ ቦታ ነው። አርሶ አደሩ ሙዬንጎ ማሳውን ለቀጣዩ የዝናብ ወቅት ዝግጁ ሲያደርግ በልበ ሙልነት ነው። ከፕሮጀክቱ የአየር ሁኔታው ምን ሊመስል እንደሚችል መረጃ አግኝቷልና። አባባሉስ መረጃ ኃይል ነው አይደለም? የሚለው የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም።